ትግራይ ክልል የሚገኙ ከ60 በላይ የሲቪል ማህበረሰብ ተቋማት የሰጡትን መግለጫ በተመለከተ መቀሌ የሚገኘው ዘጋቢያችን ሙልጌታ ጽብሃ ዘገባ አጠናቅሮ ልኮልናል። አሉላ ከበደ ያቀርበዋል። የመድረኩን አዘጋጆች በመወከል የቀረቡት አቶ ሰለሞን ኃይሉ ይባላሉ። መድረኩ የተዘጋጀው በትግራይ የዘር ማጥፋት ያሉት ወንጀል መፈጸሙን እንዲረዱና እንዲያስቆሙም ለዓለም አቀፉ ማህበረሰብ ጥሪ ለማቅረብ መሆኑን ተናግረዋል። ያገባናል የሚሉ መንግስታትና ህዝቦች አይናቸው ወደ ትግራይ እንዲያደርጉ ጥሪ ለማድረግ ነው። ይህ በምንልበት ጊዜ የዓለም መንግስታትና የተባበሩት መንግስታት እንዲሁም ሀያላን መንግስታት ትግራይ ላይ እየተፈጸመ ያለው የዘር ማጥፋት ወንጀል እንደ ወንጀልም ሊቆጥሩት አልችሉም። በተለያዩ ጊዜያት ድምጻችን በምናሰማበት ጊዜ ወይም ደግሞ የተለያዩ ሚዲያዎች እየተፈጠረ ያለው ችግር እየተፈጸመ ያለው የዘር ማጥፋት ወንጀል ሁሉ መንገዶች እንኳን እየተነገራቸውና እየገለጸ ቢሆንም ለምንድ ነው ጉዳያችን አይለም ወይም ደግሞ በአገር ጉዳይ አንገባም? ይሄ የአለም ጉዳይ ነው። አለማችን የሰዎች የመኖር መብት ይመለከታቸዋል ተፈጽመዋል አላሏቸውም። ለነኚህ ወንጀሎች የኢትዮጵያን መንግስት የአማራን ኃይሎችና የኤርትራን መንግስት ተጠያቂ ያደርጋሉ። የትግራይ ተወላጆች በተለይ ለተነጣጠረ እጅግ የከፋ ላሉት እንግልት ተዳርገዋል ያሉት አቶ ሰለሞን በህዝቡ ላይ ሆን ተብለው እየተፈጸሙ ናቸው የሚሏቸውንም ይዘረዝራሉ። ተጋሩ በሄዱበት እንደ እንስሳ እየታደኑ በማጎሪያ ቤቶች እየታጨቁ፣ በጣም አስከፊ በሆነ ሰቆቃ ውስጥ ነው ያሉት። ሌላም በከተሞቻችን በተለይ መቀሌና በአካባቢው የተለያዩ የድሮንና የአውሮፕላን ድብደባ እየተካሄደ ነው ያሉት ማንንም ሳይመርጥ አጠቃላይ ሲቪሊያኖችን ወይም ደግሞ ሚስኪን የህብረተሰብ ክፍል ታርጌት ያደረገ ብዙ ህጻናት፣ እናቶች፣ አረጋውያን መሸሽ እንኳን የማይችሉ ህዝቦችን ታርጌት ያደረገ ድርጊት እየተፈጸመ ነው ያለው። ሌላው ከአንድ ዓመት በላይ ከሁሉም ነገር ተዘጋግቷል። መብራት የለም። ገንዘብ ከባንክ አውጥቶ መጠቀም አይቻልም። የሕክምና አገልግሎት የለም። የምግብ አቅርቦት የለም። አሁን ህዝቡ በተለያየ መንገድ በረሃብም እንዲቀጣ ለማድረግ በጣም የተቀናጀ ስራ እየተሰራ ባለበት ወቅት የዓለም መንግስታት፣ የተባበሩት መንግስታት እና ያገባናል የሚሉ እያዩ እንዳላዩ ነገሮችን እያድበሰበሱ እያለፉበት ያሉ ሁኔታ ነው ያለው። በሌላ በኩል የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ከፍተኛ ኮሚሽነር ቢሮና የኢትዮጵያ ሰብአዊ መብቶች ኮሚሽን በጋራ ለወራት ያካሄዱትን የምርመራ ውጤት በቅርቡ አዲስ አበባና ጄኔቫ ላይ ባደረጉት ስነ ስርዓት የመንግስታቱ ድርጅት ከፍተኛ ኮሚሽነር ሚሼል ባሽሌጥ የዘር ማጥፋት ስለሚለው ጉዳይ ተጠይቀው ሪፖርቱን አንተርሰው በሰጡት ምላሽ በጦር ወንጀልና በሰብእና ላይ በግጭቱ ባሉ ሁሉም ወገኖች የተፈጸሙ ወንጀሎች መኖራቸው ማቅረባቸውን የሚያሳዩ ማስረጃዎችን ማግኘታቸውን ጠቁሞ ከዘር ማጥፋት የሚቆጠር አድራጎት መፈጸሙን የሚያረጋግጥ ማስረጃ ግን ያለማግኘታቸውን ገልጠው ነበር። በሌላ በኩል በተለያዩ የትግራይ አካባቢዎች የተካሄዱ የአየር ድብደባዎችን እንዲሁም በትግራይ ተወላጆች ላይ ማንነትን መሰረት ያደረጉ ስርዓቶችና ጥቃቶች ይፈጸማሉ የሚሉትን አስመልክቶ ለሚቀርቡት ውንጀላዎች የመንግስት ኮሚኒኬሽን ሚኒስትሩን ዶክተር ለገሰ ቱሉን፣ የፍትህ ሚኒስትሩን ዶክተር ጌዲዮን ጢሞቴዎስንና የውጭ ጉዳይ ሚኒስትር ቃል አቀባዩን አምባሳደር ዲና ሙፍትን ጨምሮ የተለያዩ የኢትዮጵያ መንግስት ባለስልጣናት በተለያየ ጊዜያት በሰጧቸው ምላሾች የአየር ድብደባዎችን በተመለከተ ኢላማ ያደረጉት ወታደራዊ ጠቀሜታ ያላቸው ተቋማትንና አካባቢዎችን እንጂ ሲቪሎች እና ሰላማዊ ተቋማትን ያለመሆኑን ሲገልጡ ተሰምተዋል። በትግራይ ተወላጆች ላይ መሰረት ያደረገ ጥቃትም ሆነ እስር እንደማይፈጸም ገልጠው በአስቸኳይ ጊዜ ሁኔታው በተደረጉ አሰሳዎችና ፍተሻዎች ተጠርጣሪ ሆነ የተገኙ ግለሰቦች ናቸው የሚል መልስ ሰጥተዋል። በተጨማሪም የአስቸኳይ ጊዜ አዋጁንና ስልጣናቸውን ያለ አግባብ ተጠቅመው የሰብአዊ መብት ጥሰቶችን ፈጽመው ተገኝተዋል ያሏቸውን ግለሰቦችም በቁጥጥር ስር መዋላቸውን እና በህግም ተጠያቂ እንደሚያደርጉ አስታውቀዋል።